sub አዲሱ የቀን ገቢ ግምት በነጋዴዎችና በግብር ሰብሳቢው መካከል የፈጠረው አለመግባባት አሁንም እንደቀጠለ ነው። በአዲስ አበባና በኦሮሚያ ክልል የሚገኙ ነጋዴዎች በተደጋጋሚ ለዝግጅት ክፍላችን እንደገለጡት የቀን ገቢ ግምቱ በጣም የተጋነነና ፍትሐዊ አይደለም የሚል አስተያየት ሰጥተዋል። ጽዮን ግርማ የነጋዴዎቹን አቤቱታ ይዛ የኦሮሚያ ክልላዊ መንግስት የኮሚኒኬሽንስ ጉዳይ ጽሕፈት ቤት ኃላፊን አቶ አዲሱ አረጋን አነጋግራለች። ወደ ቃለ ምልልሱ የመጀመሪያው ጥያቄ የሚሆነው እንግዲህ በቀደም ከገለጹልኝ የሚነሳ ነው። የቀን ገቢ ግምቱ ከተሰራ ዘጠኝ ዓመት አስቆጥረዋል ብለዋል እና ይህን ያህል ጊዜ ቆይቶ በአንድ ጊዜ ግምቱን አምጥቶ ነጋዴዎቹ ላይ መጫን ተገቢ ነው ወይ? ዘጠኝ ዓመት ስለምን ተቆጠረ? ዘጠኝ ዓመት መቆየቱ የማን ጥፋት ነው? የነጋዴዎቹ ጥፋት ነው ወይስ የአስተዳደሩ ጥፋት ነው? የእለት ገቢ ተመኑ በእርግጥ ዘጠኝ ዓመት ቆይቷል። ዘጠኝ ዓመት መቆየቱ በመንግስት በኩል ከአመራር ከአፈጻጸም አኳያ እንደ ክፍተት ሊታይ ይችላል ማለት ነው ነገር ግን አሁን ባለፉት ዘቅጣት የነበረው የዕለት ገቢ ተመን ሲሰራበት መቆየቱ አንድ ነገር ሆኖ አሁን የተደረገው የዕለት ገቢ ተመን ደግሞ ምንድን ነው የሚለውን ግንዛቤ መውሰድ አስፈላጊ ነው የሚመስለኝ ምክንያቱም አሁን የዕለት ገቢ ተመኑ ከአመት ውስጥ የሚሰራባቸው የስራ ቀናት ጋር ተባስቶ በሚቀመጥበት ጊዜ አንዳንድ ግራ መጋባቶች ስላሉ እዛ ላይ ግልጽነት መፍጠር እፈልጋለሁ ለምሳሌ አንድ በደረጃ ሀመር ውሃ የሚገኝ የግብር ከፋይ የእለት ገቢው አምስት መቶ ብር ቢሆን በአመት ውስጥ ሶስት መቶ ቶ ቀን ይሰራል ተብሎ ታሳቢ ቢደረግ የአመት ገቢ ግምቱ መቶ ሰባ አምስት ሺህ ብር ነው የሚሆነው። ይሄ ማለት የአመት የገንዘብ ልውውጥ ወይም ደግሞ የሽያጭ መጠኑ ነው እንጂ የሚገልጸው ያ ነጋዴ ያገኘው ትርፍ ወይም ደግሞ የሚከፍለውን የግብር መጠን አያሳይም። ለምሳሌ በአገልግሎት ዘርፍ ከሆነ የሽያጭ መጠን ያገኛል ተብሎ የሚገመተው ትርፍ ሰላሳ ስድስት ሺህ ብር ቢሆን ከዛ ውስጥ ሶስት ሺህ ስምንት መቶ ብር ብቻ በአመት ለመንግስት ግብር ይከፍላል ማለት ነው። አሁን ያለው ግራ መጋባትና መደናገጥን የፈጠረው ጉዳይ የዓመት ገቢ ግምትህ መቶ ሰባ አምስት ሺህ ነው ሲባል አንድ አነስተኛ ነጋዴ መቶ ሰባ አምስት ሺህ ብር ነው የምከፍለው የሚል ነገሩን። አቶ አዲሱ፣ እሱ ብቻ አይደለም እንግዲህ ይሄ ነገር ከተጀመረ ጀምሮ በርካታ ነጋዴዎችን ስናነጋግር ነበር እና ጥያቄያቸው እሱ ብቻ አይደለም። ለምሳሌ የዛሬ አምስት አመት የቀን ገቢ ግምት መቶ ብር የተባለ ሰው ከፍል የነበረው በአመታዊ የትርፍ ተብሎ የተተመነብኝ የታክስ መጠን በቅሬታ ውስጥ እያለን ነው የምንከፍለው። ምክንያቱም በአስቸጋሪ ሁኔታ ውስጥ ነው ስራችንን ልንሰራው ብለው ያነሳሉ። መሰረተ ልማት እንደ መብራት፣ ውሃ፣ መንገድ አቅርቦት እንደዚህ አይነት ነገሮችን ያነሱና እንደሱ ነው ስንከፍል የነበረው። አሁን ያልሰራንበትን ይህን ያህል የቀን ገቢ ግምት ተብለን እንደገና ምን ሊመጣብን እንደሚችል ከአሁኑ ቀድመን ስለሚያሳየን ነው ብለው ያነሳሉ። ይሄንን እናንተ የሰጣችሁን መግለጫ ደግሞ ይዘን ተመልሰን ነጋዴዎቹን ባነጋገርንበት ወቅትና ይሄኛውስ በጣም በጣም ጥሩ ነው እንግዲህ ነጋዴው ማህበረሰብ እንደ ሌላኛውም የህብረተሰብ ክፍል ሰፊ የመሰረተ ልማት ጥያቄዎች ሲያቀርብ ነበረ። የመንግስት አፈጻጸም ላይ በተለይ ከውሃ ከመብራትና ከሌሎች የመሰረተ ልማት አቅርቦቶች አኳያ ቅሬታ ሲያስነሳ ነው የነበረው። ትናንትና በሰጠዎች ማብራሪያ ላይ እንደገለጽኩልሽ በኦሮሚያ ክልል ገቢ የመሰብሰብ አቅማችን የደረሰበት ደረጃ አስር ነጥብ አምስት ቢሊዮን በአመት ነው። ከዚህ ውስጥ አርባ አምስት ነጥብ ሰባት ፐርሰንቱ የሚሰበሰበው ከመንግስት ሰራተኛ ፔሮን ነው። ኦሮሚያ ውስጥ ከሶስት መቶ ስልሳ ሺህ በላይ ነጋዴ አለ። የነጋዴው ቁጥር ከመንግስት ሰራተኛው ቁጥር ጋር ተመታታይ ነው። ነገር ግን የንግድ ማህበረሰቡ በአመት የሚከፍለው የግብር መጠንን በምንወስድበት ጊዜ ከምንሰበስባት አስር ነጥብ አምስት ቢሊዮን ፐርሰንት ውስጥ ወደ አስራ አምስት ነጥብ ሰባት ፐርሰንቷን ብቻ ነው የሚከፍለው ማለት ነው። ያ የሚያሳየን ምንድን ነው? አንድ የመንግስት ሰራተኛ በአመት የሚከፍለውን የግብር መጠን አንድ መካከለኛ ነጋዴ ከሚከፍለው ጋር አመዛዝነን በምናይበት ጊዜ የመንግስት ሰራተኛው ከፍ ብሎ የሚታይበት ሁኔታ ነው ያለው። ተደረገው የገቢ ተመን አሁን የተደረገው የዕለት ገቢ ግብርን የሚመለከተው ተመን የዕለት ገቢ ተመኑ በሳይንስ ላይ የተመሰረተ ነው። ነጋዴውንም ባሳተፈ መልኩ እየተካሄደበት ነው። ያ ማለት ደግሞ ስህተቶች ይጠፋዋል ማለት አይደለም። ስህተቶች ካሉ ትክክለኛው አሰራር በተዘረጋው የቅሬታ አካሄድ አቅርቦ እሱን እንግዲህ ትናንትም በዘገብንበት ጊዜ በዚህ አሰራር ሂደት ቅሬታ ያላቸው ነጋዴዎች ቅሬታ ስለሚያቀርቡበት መንገድ ገልጸውልን ነበርና ማብራሪያ ሰጥተዋል። አድማጮች አሁን ተመኑ ነጋዴውን ባሳተፈ መልኩ ወዳሉት ጉዳይ ላይ እንምጣና የግብር አከፋፈልን ስናይ በሶስት የተለያየ መርሃ ግብር ተከፈለ ነው። ለምሳሌ ደረጃ ሀ አለ፣ ደረጃ ለ አለ፣ ደረጃ ሀምር አለ። ይሄ የቀን ገቢ ግምት ከደረጃ ሀምር ወደ ደረጃ ለ፣ ከደረጃ ለ ደግሞ ወደ ደረጃ አለኝታ የሚወስድ ጭምር ነው ብለው ነጋዴዎች ያነሳሉ። ይሄ ደግሞ በሁለት ሺህ ሁለት ዓመተ ምህረት የተሰራ ዘርዘራ አድርገን ስናየው በደረጃ አለኝታው ሀ ውስጥ የሚካተቱ ከአምስት መቶ ሺህ ብር በላይ ካፒታል ያላቸው ናቸውና እነሱ ደግሞ በቫት ደረሰኝ ቆርጠው የሚሰሩ ከፍተኛ ግብር ከፋዮች የሚል መጠሪያ ያላቸው ናቸው። ደረጃ ለና ሐመርኋ ደግሞ በካፒታል መጠናቸው እንደዚሁ የተተመኑ ናቸው። ይህ ነገር የዛሬ አስራ አምስት ዓመት የተሰራ እንደሆነ ይታወቃልና ክለሳ አልተደረገበትም። የንግድና ምጣኔ ሀብት ባለሙያዎች እንደሚሉት ደግሞ በአስራ አምስት ዓመት ውስጥ የዋጋ ግሽበቱ በአምስት ጥፍ ንሯል ነው እድገት እንኳን ባይፈጠር ከፍተኛ ሆኗል። እንደ ምሳሌም አምስት መቶ ሺህ ብር ካፒታል ያላቸው ሰዎች በአምስት እጥፍ አደገ ቢባል ሁለት ነጥብ አምስት ሚሊዮን ካፒታል ያላቸው ናቸው። በዚህ በባት ደረሰኝ ውስጥ ሊካተቱ የሚገባቸው ጣሪያው ቁጥሩ ሊጨምር ይገባ ነበር ብለው ያስቀምጣሉ እና ለአስራ አምስት አመት ታክስ ከፋዮች ሊኖራቸው የሚገባው የካፒታል መጠን ክለሳ ባልተደረገበት ሁኔታ ግሽበቱን በማገናዘብ ማለት ነው። በዛው ቁጥር ላይ ያሉ የእነሱን ደረጃ ግን ከፍ ማድረግ። ለምሳሌ አንድ የንግድ ድርጅት የቫት ደረሰኝ ይቆርጣል ወይም የቫት ከፋይ ነው ወይም ደግሞ የተጨማሪ እሴት ታክስ ከፋይ ነው እየተባለ ሲባል ንግድ እንቅስቃሴው የእውቀት መጠኑ፣ ሰው ሀይል መቅጠር መጠኑ፣ የቢሮ ሁኔታ የሂሳብ መዝገብ አያያዙ እነዚህ ሁሉ የኢኮኖሚን አቅም የሚጠይቁ ናቸው። እንደዚህ ባልተመቻቸበት ሁኔታ ባልተከለሰበትና ይሄ ባልተስተካከለበት ሁኔታ ነጋዴዎቹን ከዝቅተኛ ወደ ከፍተኛ የሚያመጣቸውና የሚከታቸው ውስጥ ማስገባቱ ምን ያህል ጥናት ተደርጎበት ነው? ዘጠኝ ዓመት ቆይቷል ከተባለ እነዚህ ነገሮች አጥንቶ አንድ ላይ ለምን ለዚህ መፍትሄ የሚሰጥ ነገር ለምን ይዞ አልመጣም? በበቂ ሁኔታ ተጠንቶ ነው። ግሽበት ብቻ ሳይሆን እድገትም አለ ሀገራችን ላይ አክቹዋሊ የዋጋ ግሽበት አለ። ይሄ የሚታወቅ ነገር ነው። ነገር ግን ደግሞ የቢዝነስ እድገቱን ማዕከል ያደረገ ነው። አሁን እየተደረገ ያለው ማሻሻያው የገቢ እድገቱን ነጋዴዎቹ ካላቸው ቢዝነስ ከሚያገኙት ትርፍ አንጻር ታይቶ የተደረገ እንጂ ዝም ተብሎ ባሉበት ደረጃ ላይ የተጠመነ እንዳልሆነ ሊወሰድ ይገባል። ይሄ ጥናት ሲጠና ነጋዴዎች ሲባል ለምሳሌ የኢኮኖሚ ባለሙያዎች ተካተውበታል ወይ? ማን ተሳትፈውበታል? ለምሳሌ ማንሳት የምንችለው በኢትዮጵያ ውስጥ የንግድ እንቅስቃሴ ሲሰራ ወቅታዊነትን የጸጉር ስራን ብናነሳ ከወቅት ጋር የተያያዘ የክረምት ጊዜና የበጋ ጊዜ፣ የሰርግ ጊዜ ብለን የምንለው የስጋ ቤት ጉዳዮችን ብናነሳ የጾም ጊዜና የፍስግ ጊዜ የሚባል የምግብ ቤቶች እንቅስቃሴ ብናነሳ የምሳ ሰዓት፣ የራስ ሰዓት፣ የቁርስ ሰዓት እንደዚህ አይነት ከጊዜ ጋር የሚሰሩ የንግድ ስራዎች አሉ። የአትክልትና ፍራፍሬን ሁኔታ ብናነሳ በጋና ክረምት የተባለ ጊዜን ወቅትን የጠበቁ የንግድ እንቅስቃሴዎች አሉ። እነዚህን ያማከለ ጥናት ተሰርተዋል ወይ? ይሄ እንደዚህ አይነት ጥናት ከተሰራ በእርግጠኝነት እነዚህን ለማካተት ተሞክረዋል። ሁሉም የቢዝነስ ስራዎች ካላቸው ባህሪያ አንጻር በአመት ምን ያክል ቀናት ናቸው የሚሰሩት የሚለው በደንብ ተጠንቶ ነው የተቀመጠው። ለምሳሌ ሶስት መቶ ስልሳ አምስት ቀን የሚያሰራ ቢዝነስ ሊኖር ይችላል። ከአመት ውስጥ ደግሞ ካሉ ሶስት መቶ ስልሳ አምስት ቀናት ውስጥ ሶስት መቶ ሊያሰራ የሚችል የቢዝነስ አይነት ይኖራል። ከዛም በታች ደግሞ የሚያሰሩ የቢዝነስ ባህሪያት ይኖራሉ ማለት ነው። ይሄ በየባህ ባህሪያቱ በየካታጎሪው በደንብ ተለይቶ ለማስቀመጥ ተሞክሯል። በዚህ አካሄድም ደግሞ ስህተቶች አሉ ከተባሉ ቀርበው አሳማኝ በሆነ ምክንያት ታይቶ ሊስተካከሉ ይችላሉ ማለት ነው። አይስተካከሉም ማለት አይደለም። እንደዚህ አይነት ጥናት ከተሰራ እንዴት ይህን ያህል ተቃውሞ ይህን ያህል የነጋዴዎች በአንድ ድምጽ የመጮህ ነገር፣ ቅሬታ የማቅረብ ነገር ተፈጠረ? ሁለት መሰረታዊ ነገሮች አሉት። ቅድም እንዳልኩሽ የግብር መክፈል ሁኔታው የግብር መክፈል ባህሉ ዝቅተኛ ከመሆኑና አሁን የተደረገው ተመን አምናና ከዛ በፊት ሲከፍሉት ከነበረው የግብር መጠን ጋር በማመዛዘን ፐርሰንቴጁን በማስቀመጥ በጣም ከፍተኛ ገንዘብ ነው የተመደበብኝ የሚል ከፍተኛ ቅሬታ እንዲያስነሱ ካደረገው ነጥብ መካከል አንዱ ይሄ ነው። አምና ይሄን ያህል ሺ ብር ነው የከፈልኩት፣ ዘንድሮ ደግሞ ይሄን ያህል መጠን መጠየቄ ትክክል አይደለም፣ አግባብ አይደለም፣ የግብር መጠኑ ከፍ ብሏል በሚል የሚቀርብ ቅሬታ ነው ያለው። ሁለተኛውና መሰረታዊ የቅሬታ መነሻ ደግሞ ከፍትሃዊነት ጋር የሚያያዝ ነው። አንድ አይነት የስራ ባህር ያለው እኩል አይነት የሚመጣጠን የካፒታል መጠን ያለው ስራ ላይ ወይም የንግድ አይነት ላይ ተመጣጣኝ ያልሆነ የዕለት ገቢ ግብር ተሰምኗል። ስለዚህ ፍትሐዊነት ስለሚጎለው ይሄ የፍትሐዊነት ጥያቄን ሊታይ ይገባል የሚል ቅሬታ ነው የተነሳውና ሁለት መሰረታዊ መነሻዎች አሉት ነው ማለት ነው። የዕለት ገቢ አተማመኑ ተጋኖ ከሆነ እንደገና ደግሞ የፍትሐዊነት ሁኔታው አሁን ነጋዴው በሚያነሳው አግባብ የቀረቡ ቅሬታዎችን መርምረን ምላሽ እንሰጣለን። በሚሰጠው ምላሽ እንግዲህ ነገሮች እየተፈቱ ይሄዳሉ የሚል እምነት ነው ያለን። እንግዲህ የንግድና ምጣኔ ሀብት ባለሙያዎችም ሳይንሱን ጠቅሰው እንደሚሉት ለአንድ ሀገር እድገት ግብር ብቻ መክፈል፣ ታክስ ብቻ መክፈል ሳይሆን ግብር በሚከፍሉ ዜጎች እና በመንግስት መካከል መተማመን መምጣቱ መተማመን ላይ መድረሱ ትልቅ ዋጋ አለው ይላሉ። ስለዚህ እንደዚህ ያለውን ዋጋ ተነስቶ ድንገት ከዘጠኝ ዓመት በኋላ መጥቶ የቀን ገቢ ግምታችሁ ይሄ ነው ማለት፣ ከዛ በኋላ ደግሞ እንደሚያነሱት ነጋዴዎቹ፣ ባለስልጣናቱ ሬዲዮ ላይ ቀርበው የሚሰጡት አስተያየት እና እኛ ደግሞ በአካል ሄደን እዛ ተገኝተን ከሚሰሩት ሰዎች ቅሬታችንን ልናቀርብ ስንል የምናገኘው ምላሽ የተለያየ ነው። አንዳንዶቹ ማመናጨቅ ይደርስብናል ይላሉ። አንዳንዶቹ በጣም ረጅም ሰዓት ሰልፍ ይጠብቀናል ይላሉ። መመላለስም አለ ብለው ይላሉ። እና እንደዚህ ያሉ አለመተማመኖች ጭራሽ ነገሩን እያበላሹት አይሄዱም ወይ? እነዚህ ነገሮች እንዴት ነው የሚታዩት? በማስፈጸም ደረጃ ቢሮዎች ውስጥ ሲኬድ ነጋዴዎቹ የሚያዩዋቸውና የሚያጋጥሟቸውን ጉዳዮች እንዴት ነው የምታዩዋቸው? እንደው በምን ጥናት ላይ ተሞርክዞ ነው? የቀን አፈጻጸሙን በእርግጠኝነት መናገር የሚቻለው እንግዲህ ከአሁን እያየን ያለነው በነጋዴዎቹ የሚቀርበው ከአገልግሎት አሰጣጥ ምናልባት አገልግሎትን በአግባቡ ካለመስጠት አኳያ የሚነሱ ነገሮችን እንፈትሻቸዋለን ማለት ነው። እንደ ግብዓት እንወስዳቸዋለን። ከማስፈጸም አቅም ጋር፣ ከሰልፍ መብዛት ጋር እንደገና ደግሞ ቅሬታን በአግባቡ ተቀብሎ ከአለማስተናገድ ጋር ያሉ ነገሮችን በሱፐርቪዥንም እያየን ያለ ነው ማለት ነው። እነዚህ ቅሬታዎች በተለያዩ ሚዲያዎችም እንደገና በቀጥታ ስርጭትም የሚመለከታቸው የስራ ኃላፊዎች ቀርበው ማብራሪያ በሚሰጡበት ጊዜ ከተለያዩ የንግድ ማህበረሰቦች እየተነሱ ያሉ ቅሬታዎች ይህንን ስለሚያሳዩ በአግባቡ የሚያስተናግዱ ከተሞች፣ ዞኖች እንዳሉ ሁሉ የተቀላጠፈ አገልግሎት ከመስጠት አኳያ የንግዱን ማህበረሰብ አክብሮ ችግሩን አድምጦ ግንዛቤ ላይ ተመስርቶ የእሱንም ችግር ተረድቶ ነገሮችን ከመፍታት አኳያ የማስፈጸም አቅም እንዳለ እያየም ያለ ነው። ይሄንን እንደተነሳው አንድም አሁን ያለውን ሁኔታ ከመፍታት አኳያ በሱፐርቪዥንም እንደገና ደግሞ ከክልሉ ገቢዎችና ጉምሩክ ባለስልጣን ከሚመለከታቸው አካላት ጋር ቲም ተዋቅሮ ድጋፍ የሚያደርግበትና ይህንን ሁኔታ ሱፐርቫይዝ በማድረግ ሱፐርቫይዝ ማድረግ ብቻ ሳይሆን ደግሞ ችግሩን ለመፍታት የተቀላጠፈ አገልግሎት ለመስጠት ጥረት ይደረጋል። ከመተማመን አኳያም ያለውን ነገር ለመፍታት በሁሉም አካባቢዎች ውይይት ነው የምናደርገው ማለት ነው። መተማመን ከሌለ ግብር የሚከፍለው ለራሴ ጉዳይ ነው ቅሬታ ለማነሳው የመንግስት የማስፈጸም አክል ልማትን ካለማቅረብ፣ የተቀላጠፈ አገልግሎትን ካለመስጠት የማነሳውን ቅሬታ የሚፈታበት መንገድ እኔ ግዴታዬን ስወጣ ነው። የንግድ ማህበረሰቡም እንዲህ ከማድረግ አኳያ ሰፋፊ መድረኮች እየተፈጠሩ ነው ያሉት። እነዛ መድረኮችም ፊድባካቸው በጣም ገንቢ ነው ማለት ነው። በዚህ ሁለትና ሶስት ቀናት እያገኘ ነው ያለ ነው እያየ ነው ያለ ነው ውጤትም ይህንን ነው እያመጣ ያለውና ክስተቶች ይኖራሉ። ከማስፈጸም አኳያት በደንብ ነው የምናምነው። ይህንን እንግዲህ አንድም ተቋም ግንባታ በአንድ ጀንበር የሚያልክ ነገር አይደለም። ከዛ ባለፈ ደግሞ አሰራራችንን በመሰረታዊነት የማሻሻል የግብር አስከፋዩን ተቋም አቅም የመገንባቱን ጉዳይ ወደፊትም ትኩረት ሰጠን ነው የሚሰራው። ሕገ መንግስቱ ላይ የክልልና የፌዴራል ግብር አሰባሰብን በተመለከተ ሊያየቶ ነው የሚያስቀምጣቸው ክልሎቹ የራሳቸውን ዝግጅት በጨረሱበት ጊዜ ግብር መሰብሰብ ይችላሉና አንድ ላይ ለመሆኑ ለምንድን ነው ያስፈለገው? ለምንድን ነው አሁን ዘጠኝ አመት ስድስት አመት የተለያየ ጊዜ ይጠቀሳልና የክልሎቹና የፌዴራል ግብር አሁን የገቢ ግምቱ አንድ ላይ መሆን ያስፈልግበት ምክንያት ምንድን ነው? የተለየ ምክንያት ይኖረው ይሆን? የተለየ ምክንያት አይኖረውም። ዋናውና መሰረታዊው ጉዳይ በእድገትና ትራንስፎርሜሽን እቅዳችን ያስቀመጥነው ጉዳይ አለ ማለት ነው። ለምሳሌ የሀገራችን የታክስ ቱ ጂዲፒ የግብርናው የሀገር ውስጥ የምርት መጠን ጥምርት አሁን በምናይበት ጊዜ ከተለያዩ የሰብ ሳሃራን አፍሪካን በእኛ የእድገት ደረጃ ተመጣጣኝ ከሆኑ ሀገሮች እንኳን በሚነጻጸርበት ጊዜ በጣም ዝቅተኛ ነው። እነ ሩዋንዳን መውሰድ ይቻላል፣ እነ ቡሩንዲን መውሰድ ይቻላል፣ ሌሎች እነ ኬንያን መውሰድ ይቻላል። ለእነሱ እንኳን የደረሱበት ደረጃ ላይ ለመድረስ የታክስቱ ጂዲፒ ሬሾችን መሻሻል መቻል አለበት። በእድገትና ትራንስፎርሜሽን እቅዱ የያዝናቸውን የተለጠጡ ትላልቅ ግቦችን ለማሳካት ገቢ መሰብሰብ አቅማችንን ማሳደግ መቻል አለብን በምናስገባው ገቢና በበጀት ፍላጎቱ መካከል ያለውን ክፍተት እያጠበብን መሄድ መቻል አለብን የሚል ግልጽ በሆነ መንገድ በሁለተኛው እድገትና ትራንስፎርሜሽን እቅዳችን ውስጥ በግልጽ የተቀመጠ ነገር ነው ማለት ነው። ስለዚህ እቅዱን ለማስፈጸም በጀት ያስፈልጋል። እንደገና ደግሞ በእቅዱ ራሱ የተቀመጠ የገቢ መጠናችን በየዓመቱ የት መድረስ አለበት የሚለው በደንብ በግልጽ የተቀመጠ ጉዳይ ነው። በሀገር አቀፍ የእድገትና ትራንስፎርሜሽን እቅዳችንን እንደ ክልል የሚያስቀምጥ ነው ማለት ነው። አሁን አፈጻጸማችንን በምናይበት ጊዜ የእድገትና ትራንስፎርሜሽን እቅዳችንን ከመፈጸም አኳያ በተለይ በክልላችን አሁንም ወደ ኋላ የቀረንበት ሁኔታ ነው ያለው። ለዚህ ደግሞ መሰረታዊ ክፍተቱ የት ነው ያለው የሚለውን ነው ያየ ነው። ያንን በምናይበት ጊዜ በንግድ ስርዓቱ፣ በቢዝነሱ ውስጥ የምናስከፍለው የግብር አከፋፈል ስርዓቱ ችግር እንዳለበት ነው ያየ ነው። ስለዚህ በበጀት ፍላጎታችን እና በግብር አከፋፈል በገቢ መጠናችን መካከል ያለውን ጋፕ ለማጥበብ እንደ ሀገርም እንደ ክልልም የተኬደው ሂደት በእቅድ የተያዘ እንጂ ዝም ብሎ ራንደም የተነሳ ነገር እንዳልሆነ መወሰድ አለበት። ስለዚህ ይሄንን በእቅድ የተያዘውን ገንዘብ በዚህ ሂደት ይሰበሰባል ማለት ነው። ይሰበሰባል ላው ይሰበሰባል የንግድ ማህበረሰባችን ጋር በመቀራረብ በመተማመን የሚሰበሰበውን ግብር ለራሱ አገልግሎት ለራሱ ጥቅም እንደሚውል በማሳየት ግብርን እንደ እዳ እና እንደ ሸክም ከመመልከት ይልቅ ለልማት እንደሚውል ልክ ሕብረተሰባችን የንግዱ ማህበረሰባችን ሌሎች ቴሌቶኖችና የልማት እንቅስቃሴዎችን አዘጋጅተን በምንጠራበት ጊዜ እንደሚያደርገው አስተዋጽኦ ሁሉ ይሄም የዜግነት ግዴታው እንደሆነ በማሳመን በመተማመን ማሻሻል ይቻላል። የምንወስዳቸው እርምጃዎች ላይ ደግሞ የሚፈጠሩ ግራ መጋባቶችን የሚቀርቡ ሁኔታዎችን ቁጭ ብለን ከንግድ ማህበረሰባችን ጋር በመነጋገር በመተማመን የጠረጴዛ ዙሪያ እየፈታን የግብር አከፋፈል ሁኔታውን እያሻሻልን እያስተካከልን እንሄዳለን። የገቢ መጠናችንን እያሳደግን ሀገራችንን ወደ ተሻለ ደረጃ ማሸጋገር እንችላለን። የክልላችንንም ሁኔታ አሁን ካለበት የእድገት ደረጃ ወደ ተሻለ ምዕራፍ ማሸጋገር እንችላለን ብለን ነው የምናምን። በጣም አመሰግናለሁ። አቶ አዲሱ ጊዜ እስጥልኝ። አድማጮች፣ የአዲስ አበባ ነጋዴዎችን አቤቱታ በተመለከተ በኢትዮጵያ ገቢዎችና ጉምሩክ ባለሥልጣን የአዲስ አበባ የታክስ ፕሮግራምና ልማት ሥራዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራ ለማግኘት የተደረገ ጥረት አልተሳካም እና እሳቸው ለጊዜው የሉ ተወካቸውን እንድናነጋግር ተነግሮናል። በዛሬው ዕለት ተወካቸውን ለማግኘት ያደረግነው ጥረትም አልተሳካም። በነገ ዕለት እንሞክራለን።